ጥያቄ 19 የሰላምታን ሥነ ሥርዓት ወይም አደብ ጥቀስ። መልስ፦ አንደኛ ሙስሊም የሆነን ሰው ሳገኝ በእጅ ምልክት በመስጠት ብቻ አልያም በሌላ መልኩ ሳይሆን አሰላሙ ዐለይኩም ወረህመቱላሂ ወበረካቱሁ በማለት ሰላምታዬን እጀምራለሁ። ሁለተኛ ሰላም ለምለው ሰው ፊቴን ፈገግ አደርግለታለሁ። ሶስተኛ በቀኝ እጄ በመጨባበጥ ሰላምታን እለዋወጣለሁ። አራተኛ አንድ ሰው ሰላምታ ቢያቀርብልኝ ከእርሱ በተሻለ ሰላምታ አሊያም እሱ የሰጠኝን አምሳያ እመልስለታለሁ። አምስተኛ ለከሃዲ ኢስላማዊ ሰላምታን በመስጠት አልጀምርለትም። እርሱ ከጀመረ ደግሞ አምሳያውን እመልስለታለሁ። ስድስተኛ ታናሽ ለታላቁ፣ እግረኛው ለሚጋልበው፣ ተቀምጦ ያለው ለሚራመደው፣ ጥቂቶቹ ለብዙዎቹ ሰላምታ ይሰጣጣሉ።